የኢትዮጵያ መንግስት 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ አቅርበዋል። የሚኒስትሮች ምክር ቤት በመንግስት የቀረበውን ተጨማሪ በጀት ለሕዝብ ተወካዮች ምክር ቤት መርተዋል። የማክሮ ኢኮኖሚ ማሻሻያውን ተከትሎ ከዓለም የገንዘብ ተቋማትና ከሌሎች ምንጮች ከሚገኘው ገንዘብ ውስጥ ከግማሽ ትሪልየን በላይ ተጨማሪ የበጀት ጥያቄ እንደሚያቀርብ የገንዘብ ሚኒስቴር ከዚህ ቀደም መግለጹ ይታወቃል። ይህ ገንዘብ በሀገሪቱ ኢኮኖሚ ላይ ሊኖረው የሚችለውን ተጽዕኖ በተመለከተ የመጣኔ ሀብት ባለሙያዎችን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አጠናቅረዋል። የሚኒስትሮች ምክር ቤት ትናንት ሐሙስ ኅዳር 12 ቀን 2017 ዓ.ም ተመረጥ ባካሄደው አርባኛ መደበኛ ስብሰባው ለፌዴራል መንግስት በቀረበው 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ ላይ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ታውቋል። ተጨማሪ በጀቱ የመንግስት የፋይናንስ አቅምና ተጠባቂ ገቢዎችን ታሳቢ በማድረግ የተዘጋጀ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የኢትዮጵያ መንግስት ባለፈው ዓመት ሐምሌ 22 ቀን ተግባራዊ ያደረገውን ገበያ መር የውጭ ምንዛሪ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያን ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ዴታ ኢዮብ ተካልኝ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በድጋፍ በብድርና በተለያየ መልክ የተገኘ እንደሆነና በቀጣዮቹ ከሶስት እስከ አራት ዓመታት ውስጥ በተከታታይ ፈሰስ የሚደረግ መሆኑንም አብራርተዋል። ከዚህ ገንዘብ ውስጥ መንግስት ከግማሽ ትሪሊዮን ብር በላይ ለ ለ2017 ዓ.ም ተጨማሪ በጀት የህዝብ ተወካዮች ምክር ቤትን እንደሚጠይቅም ተናግረው ነበር። የማክሮ ኢኮኖሚ ማሻሻያውን ፖሊሲ ተከትሎ መንግስት የዋጋ ንረትን ለመቆጣጠር ተጨማሪ በጀት በመመደብ የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ በአሉታዊና በአዎንታዊነት የሚመለከቱ ተንታኞች አሉ። የአሁኑ ተጨማሪ በጀት በሚኖረው ተጽዕኖ ሙያዊ አስተያየት የጠየቅናቸው የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን አዲሱ የበጀት ጭማሪ የውጭ ገቢዎች ላይ የተመሰረተ በመሆኑ በዋጋ ንረት ላይ የጎላ ተጽዕኖ እንደማይኖር ያብራራሉ ኢንፍሌሽን ላይ ተጽዕኖ የሚያመጣው መንግስት በጀቱን ይጨምርና ያንን በጀት መጀመሪያ በታክስ ፋይናንስ ያድርገዋል ታክስ አይበቃውም ስለዚህ በኔክስት የሚሄደው ግራንት ላይ ነው እርዳታ እርዳታው ካልበቃው ወደ ብድር ይሄዳል መጀመሪያ ወደ ውጭ ብድር ይሄዳል ከዛ በኋላ እሱም አይበቃውም ብዙ ጊዜ ከዛ በኋላ ወደ አገር ውስጥ ብድር ይሄዳል በትሬጀሪ ቢል ምናምን ይበደራል ማለት ነው እነኚህ ነገሮች እስካሁን የጠቀሱብን ነገሮች ኢንፍሌሽነሪ አይደሉም። ምክንያቱም ኦሬዲ ሲስተም ውስጥ ያለውን ገንዘብ ነው የሚጠቀሙት። አዲስ ገንዘብ ወደ ኢኮኖሚው አይገባም። ይሄ ሁሉ አልበቃ ብሎት ከብሔራዊ ባንክ ዳይሬክት አድቫንስ የሚባል አለ። ሞኔታሪ ፋይናንሲንግ። ዳይሬክት አድቫንስ ከወሰደ ያ አዲስ ገንዘብ፣ ሀይ ፓወር የሆነ ገንዘብ ወደ ኢኮኖሚው እየገባ ስለሚሆን ያ ኢንፍሌሽን ላይ ያመጣል እና እሱ ነው ኢንፍሌሽን ላይ የሚያመጣው እና ይሄኛው በጀት ጭማሪ አሁን እንደገመት ነው። የፎሬን ኤክስቼንጅ ባክድ ከሆነ ኢንፍሌሽን ላይ ብዙ ተጽዕኖ ያመጣል ተብሎ አይታሰብም። የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን በበኩላቸው ምንም እንኳን የተጨማሪ በጀቱ ምንጭ የራሱ ሚና ቢኖረውም ገንዘቡ ጥቅም ላይ የሚውልበት መንገድም በዋጋ ንረትና በኢኮኖሚው መረጋጋት ላይ ጉልህ ተጽዕኖ እንዳለው ያስረዳሉ። የገንዘብ ምንጩ ለተባለው የገንዘብ ቋቋሞች ፈቃደኛ ሆነው የሰጡ ይመስለኛል። ራሽናሉ ሊሆን የሚችለው ይሄ ነው። ቤዚክል ግን ትርፍ ሊያመጣ በሚችል መልኩ ገንዘቡ ኢንቨስት ይደረግ። በዚህ ላይ አንጻራዊ ጠቀሜታ ባለን የዋጋ ግሽበትን አደብ ሊያስገዛ የሚችል ልማትን መሰረቱን ሊያጸና በሚችል መልኩ መሆን አለበት። በተለይ እዚህ ግብርና አካባቢ ያለውን ነገር ግብርናው አሁን እኛ ኮምፓራች ጋር ንዛችን በአብዛኛው መሬትና ገበሬው ናቸው። ቆጥሮ የሚያስረዳው ይሄ ደግሞ ለማንም ግልጽ ነው። ምርትና አገልግሎት ውስጥ ይበዛል በሚችል መልኩ ገበሬውና ለግል ባላ ድጎማ ወይም ብድር ቢኖር ምርት እንዲበዛ ይሆናል። ዋጋ ግሽበት አደብ ሊገዛ ይችላሉ። የዋጋ ግሽበቱ ሊቀነስ ከሆነ አጠቃላይ የኢኮኖሚ መረጋጋት ሊያመጣ ይችላሉ። ፕላስ ለሰላምም ኢንቨስትመንት ያስፈልጋል። የሰላም ኢንቨስት ሰላም እንዲመጣ በቂ በጀት ያስፈልጋል። በተጨማሪው የበጀት ጥያቄ ዙሪያ ከገንዘብ ሚኒስቴር ማብራሪያ ለማግኘት የሚኒስትር ዴታው ዶክተር ኢዮብ ተካልኝ የእጅ ስልክ ላይ ደውለን አልመለሱም። ሆኖም ሚኒስትር ዴታው ከተጨማሪው በጀት ገሚሱ ለድጎማዎች የሚውል እንደሆነ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። የኢትዮጵያን የኢኮኖሚክ ትራንስፎርሜሽን ማሳካት እንዲቻል ወሳኝ በሆኑ የልማት ዘርፎች ላይ የሚፈትሽ ፈሶ የሚሆነው ሁለተኛ ለማህበራዊ ድጋፍ በጣም ከፍተኛ የሆነ ኢንቨስትመንት ነው የሚደረገው። ከዚህ ውስጥ ወደ 240 ቢሊዮን የሚሆነው ማህበራዊ ድጋፍ የሚሆን ነው፤ ለሴፍቲ ኔት፣ ለሰራተኛ ደሞዝ፣ ለመድኃኒት ድጎማ፣ ለነዳጅ ድጎማ የማክሮኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን ገንዘቡ የውጭ ምንዛሪ ለውጡ ዝቅተኛ ገቢ ባላቸው ዜጎች ላይ የሚኖረውን ጫና ለማቃለል የሚውል መሆኑ ጠቃሚ ነው ባይ ናቸው። ኤክስቼንጅ ሬት ለውጡ ምክንያት ሊመጣ የሚችለውን የዋጋ ጭማሪም የሚቋቋሙበትን ሶሻል ፕሮቴክሽን ለመስጠት ከሆነ ያ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች የሚጠቀም ነው የሚሆነው። በዚህ አስተያየት የሚስማሙት የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን፣ ሆኖም በገንዘብ አጠቃቀም በኩል የመንግስት አካሄድ እንደሚያሰጋቸው ተናግረዋል። ይሄ በጀት ምናልባት ድሆችን ለመደጎም ከሆነ መጥፎ አይደለም፣ ግን መሬት ላይ ያለውን ሀቅ በደንብ አይቶ ያላቸው አዳማ፣ ሶደሬ፣ ሐዋሳ ከፍተኛ ገንዘብ ነው የሚወጣው። ነው ምልት የፓርቲና የመንግስት መዋቅር ተጀግላለቀ መሆኑ በህዝብ ስም በጀት ተብሎ ለፓርቲ ጥቅም በሚያስገኝ መልኩ ገንዘቦች ይውላሉ። ምርትና አገልግሎት ሊበዛ በሚችል መልኩ ይህ ገንዘብ እውቀትና እውነት ላይ ተመስርቶ ተግባራዊ የሚሆን ከሆነ ኑሯችንም ትንሽ መቀቀል ሊያደርገው ይችል እንደሆነ ይታየኛል። የማክሮ ኢኮኖሚ ፖሊሲ ለውጡን ተከትሎ ኢትዮጵያ ታገኛለች ተብሎ ከሚጠበቀው ገንዘብ ውስጥ አብዛኛውን ፈሰስ የሚያደርገው የዓለም ባንክ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንደሚለቅ የገለጸ ሲሆን ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ 3.4 ቢሊዮን ዶላር የብድር ስምምነት አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ።